ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። ታክሲዋ ሞልታለች። የጋቢና ጉዞ ተጀምሯል። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ በዛሬው ጋቢና ኢትዮጵያ በግዛቷ የሚገኙ ሀያ ሰባት የስደተኛ ጣቢያዎችን በአስር አመት ጊዜ ውስጥ ለመዝጋት ያላትን እቅድ አስታወቀች። ስደተኞቹ ወዴት ይሄዳሉ? ፕሮጀክት ቀርጸ ወደ እርሻ የሚገባው በእርሻ እንዲገባ በንግድ በአነስተኛ መግባት የሚገባው በዛ ወደ ኢንዱስትሪያል ፓርክ የሚገባው ወደዛ እንዲገባ የማመቻቸት ስራ ላይ ገብተናል። ቪዥን አስቀምጠናል። በአስር ዓመት ጊዜ ውስጥ ካምፖቹ በሙሉ አቦሪሽ እናደርጋቸዋለን። የስደተኞችና ከስደት ተመላሽ ጉዳይ አስተዳደር ምክትል ስራ አስኪያጅ አቶ ዘይኑ ጀማል ያብራሩልናል። የዛሬ የጋቢና እንግዳ ዳንኤል ገብረ ማርያም ይባላል። በካናዳ ሀገር የሚኖር ወጣት ነው። መዝናኛ የተባለ መጽሔት ያሳትማል። ዲጂታል ህትመት በተስፋፋበት ዘመን መጽሔት ማተም ያዋጣል? ጠይቀ ነው ነበር የራሳችን ቋንቋለን፣ የራሳችን ባህላለን የሚለውን ነገር እያነበቡ እንዲማሩ ያደርጋል። ፕላስ መጽሔታችን ደግሞ የዲጂታል ቨርሽንም አለው። ሁለት ተከታታይ ዘገባዎች ወጣት የስራ ፈጠራዎችን ከዚምባብዌና ከዚህ ከዩናይትድ ስቴትስ የሚያቀርቡበት ይሆናል። በፌስቡክ አት ቪኦኤ አማህሪክ ላይ አስተያየቶቻችሁን ካሁን ጀምሮ እንቀበላለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንግሊዝ ሀገር ውስጥ ያለ እጅግ ጽንፈኛ ነው የሚባል አንድ ቡድን አባል ኢንተርኔት ላይ ያወጣቸውን ቪዲዮዎች የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ መልሰው በትዊተር ሪትዊት በማድረጋቸው የእንግሊዝን ደራሲዎች የበረታ ቁጣ እያሰሙ ናቸው። መልእክቶቹን መጀመሪያ ያወጡት ጥቅስ እንግሊዝ ትቅደም የሚለው አክራሪ ቡድን ምክትል ሊቀመንበር የሆኑ። ቪዲዮዎቹ የሚያሳዩት ሙስሊም የሆኑ ሰዎች ጥቅስ ፈጽመዋል የተባሉ የጥፋት አድራጎቶቹን ነው። ከቪዲዮዎቹ ቢያንስ አንደኛው ተአማኒነት የሌለው እንደሆነም ተነግሯል። ሰሜን ኮሪያ ያደረገችውን አዲስ አገር አቋራጭ ተምዘግዛጊ የሚሳኤል ሙከራ ቪዲዮ ፕሬዚዳንቱ ኪም ጆንግ ኦን ዛሬ ሐሙስ መመልከታቸው ተነገረ። ሚሳኤሉ ትላንት ረቡዕ ጠዋት ነው ከዋና ከተማው ከፒዮንግያንግ በስተሰሜን ከሚገኘው ማዕከል የተተኮሰው። ይህም አዲስ ሚሳኤል የ4500 ኪሎ ሜትር ከፍታ ያለው ሲሆን ከዓለም አቀፉ የጠፈር ጣቢያ በ10 እጥፍ የሚበልጥ ምድር ላይ ከማረፉ በፊትም እስከ 1000 ኪሎ ሜትር እንደሚምዘገዝ ዘግ ተገልጧል። አገራችን የኒኩሌር ብቃቷን ያሳየችበት ነው ሲሉ የፎከሩት መሪው ኪም ጆንግ ኡን ይህን መሰሉ ሚሳይል እስከ ዩናይትድ ስቴትስ ክልል እንደሚደርስም ተገልጧል። የትላንቱ የሰሜን ኮሪያ የሚሳይል ሙከራ ጦርነቱን የሚያቃርብ እንጂ ለሰላም ፋታ የሚሰጥ ሆኖ አልተገኘም ሲሉ የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ተናግረዋል። ሚያንማርን ለአራት ቀናት የጎበኙት የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ዛሬ ባንግላዴሽ ገቡ። በሚያንማሯ ያንጎን ለሚገኙ የካቶሊክ ወጣት ምዕመናን የቅዳሴ ሥነ ሥርዓትን የመሩት አባ ፍራንሲስ ዛሬውኑ ነው የተነሱትና ባንግላዴሽ የገቡት። በሚያንማር ቆይታቸው በዚያ የሚገኙ የመብት ተሟጋቾች የሮሂንጋ ሙስሊም ስደተኞች ላይ የሚፈጸመውን የሰብአዊ መብት ጥሰትን ባለማንሳታቸው ነቅፈዋል። በመጨረሻም ሶሪያና ኢራቅ ውስጥ በሚገኘው እስላማዊ ነውጠኛ ቡድኖች ላይ ያነጣጠረ ዩናይትድ ስቴትስ መራሹ ጣምራ ጦር ዛሬ ሐሙስ እንዳስታወቀው፣ እንደ አውሮፓውያን አቆጣጠር ከ2014 ወዲህ ብቻ ስምንት መቶ አንድ ሲቪሎች ተገድለዋል። ይህ ዛሬ ይፋ የሆነው አዋዝ የተነገረው አሐዝ የተነገረው በወርሃዊው የጣምራ ቡድኑ መግለጫ ላይ ሲሆን ባለፈው ጥቅምት ወር በወጡ 64 ሪፖርቶች 15 መሞታቸው ተመልክተዋል። ሌሎች 695 ሪፖርቶች ደግሞ መረጃ ያልተገኘባቸው መሆናቸው ታውቋል። ለዛሬ ያዝንላችሁ አጥር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችንን እንምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ኢትዮጵያ በግዛቷ የሚገኙ ሀያ ሰባት የስደተኛ ጣቢያዎችን በአስር ዓመት ውስጥ ለመዝጋት ያላትን እቅድ አስታወቀች። እቅዱ ስደተኞች ከማኅበረሰቡ ጋር ተቀናጅተው እንዲኖሩ የሚያስችሉ ስራዎችን ለመተግበር ያለመ ነው። የስደተኞችና ከስደት ተመላሽ ጉዳይ አስተዳደር ምክትል ስራ አስኪያጅ አቶ ዘይኑ ጀማልን ያነጋገረው እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። ሰሞኑን ይፋ የተደረገው እቅድ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከአምናው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን በኒውዮርክ በተካሄደና በስደተኞች ላይ ባተኮረ የመሪዎች ስብሰባ ላይ የገቡትን ቃል መነሻ ያደረገ ነው። ጠቅላይ ሚኒስትሩ በዚህ ስብሰባ ከስደተኞች አያያዝ አንጻር ኢትዮጵያ ዘጠኝ ማሻሻያዎችን ተግባራዊ እንደምታደርግ ቃል ገብተው ነበር። የተቀናጀው የስደተኞች ምላሽ ማዕቀፍ ይፋ መደረግ እነዚያን እቅዶች ተግባራዊ ለማድረግ እንደሚያግዝ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ ዘይኑ ጀማል ለአሜሪካ ድምጽ በስልክ አብራርተዋል። ተግባራዊ ከሚደረጉት ማሻሻያዎች አንዱም አሁን በካምፖች ውስጥ የሚኖሩትን የጎረቤት ሀገራት ስደተኞች ከህብረተሰቡ ጋር ተቀላቅለው እንዲኖሩ ማድረግ መሆኑን አስረድተዋል። የአስር አመት ስትራቴጂክ ቪዥን አስቀምጠናል። በአንድ ጊዜ ካምፖች ሀያ ሰባት ካምፖች ናቸው በአሁኑ ሰዓት ያሉት፣ ሀያ ሰባቱን ካምፖች በአንድ አመት ወይ በሁለት አመት ዘግተህ ወደ ሁሉም ሰው ወደ ውጭ ማድረግ አችልም። ሌላ ከካምፖች የማርጋቸው የስራ እድል ሳታመቻችላቸው የተለያዩ ገቢ የሚያስገኙ ፕሮጀክቶችን ነድፈህ ወደ ፕሮዳክቲቭ ስኪም ካላስገባቸው በሀገራችን ውስጥ ባለው የሌበር ማርኬት ተቀጥረው ሊሰሩ የሚችሉ ተቀጥሮ የመስራት አቅም ያላቸው አይደሉም። ስለዚህ በአስር አመት ትራጀክታሪ ውስጥ አስገብተህ ቀስ በቀስ ፕሮጀክት ቀርጸህ ወደ እርሻ የሚገባው በእርሻ እንዲገባ በንግድ በአነስተኛና ጥቃቅን መግባት የሚገባው ወደዛ እንዲገባ፣ ወደ ኢንዱስትሪያል ፓርክ የሚገባው ወደዛ እንዲገባ የማመቻቸት ስራ ላይ ገብተናል። ቪዥን አስቀምጠናል። በአስር አመት ጊዜ ውስጥ ካምፖቹ በሙሉ አቦሊሽ እናደርጋቸዋለን ብለን ነው የምናስበው። እንግዲህ ስለዚህ በአስር አመት ውስጥ ሁሉም ወደ ኢትዮጵያ የሚመጡ ስደተኞች በካምፕ ውስጥ አይደለም የሚስተናገዱት፣ ከህብረተሰቡ ጋር ተቀላቅለው ነው እንዲኖሩ የሚደረገው ነው እያሉኝ ያሉት አዎ ሪኮርድ ነው ያሉት ላይ ነው ዘጠኝ መቶ ሺህ በላይ ስደተኛ ነው ያለው። እንግዲህ እነዚህ ስደተኞች ከእነዚህ ስደተኞች አብዛኞቹ ይኖ ከሀያ አመት በላይ ቆዩ አሉ ከአስር አመት በላይ ቆዩ አሉ እና ረጅም ጊዜ የቆዩ እዚህ ኢትዮጵያ ውስጥ ረጅም ጊዜ የቆዩ ስደተኞች ናቸው። ስለዚህ እኛ የአሁን ስትራቴጂክ ቪዥናችን ሞር የሚያተኩረው ያሉት ላይ ነው እዚህ ኦልሬዲ የገቡት ኢመርጀንሲ፣ ኤመርጀንሲ የማይቀር ነው። አንድ ለኤመርጀንሲ የሚሆን ካምፕ አንድም ካምፕ ሁለት ካምፕ የማይቀር ነው። ወደ ፊት ኢንፍላክሱ የሚቀጥል ከሆነ ማለት ነው። እነዚህን ግን ፕሪ አሬንጅን የሆነ የሆነ ፕሮጀክት አዘጋጅተን የኢኮኖሚ እድል አዘጋጅተን የስራ እድል አዘጋጅተን ቀስ በቀስ ከካምፕ ወደ ፕሮዳክቲቭ የሆነ ስኪም እናስገባቸዋለን ነው ትልቁን ዋናው እሱ ነው። አሁን ኤርትራውያን ስደተኞች አዲስ አበባን ጨምሮ በተለያዩ አካባቢዎች ከማህበረሰቡ ጋር ተቀላቅለው ሲኖሩ እየተመለከትን ነው እርግጥ እነሱ በባህልም በብዙ ነገር ያው ከህዝቡ የተሳሰረ በመሆኑ ለነሱ አስቸጋሪ አይሆንም ነገር ግን ሌሎቹ ከሌሎች ጎረቤት ሀገራት የሚመጡትን ስደተኞች እንደዚህ ከማህበረሰቡ ጋር ቀላቅሎ ማኖር ትንሽ ፈተናዎች ሊኖሩት እንደሚችሉ ስጋታቸውን የሚገልጹ አለም አቀፍ ተቋማት አሉ አቶ ዘይኑ ምንድን ነው በዚህ ላይ እናንተ ምላሽ ይባላል ትልቁ ነገር፣ አሁን አውጥተን ከካምፕ አውጥተን ስደተኞቹ እናኖራለን ስንል፣ ቅድም እንዳልኩህ በቂ የሆነ ዝግጅት አድርገን ነው። አሁን ለምሳሌ ወደ እርሻ የሚገቡ ከሆነ የእርሻ ፕሮጀክቶች፣ የመስኖ እርሻ ፕሮጀክቶችን እናዘጋጃለን እናዘጋጃለን፣ ግብአት እናዘጋጅላቸዋለን። እራሳቸው እስኪችሉ ድረስ እስኪችሉ ድረስ ድጋፍ እናደርግላቸዋለን በዛ መልኩ ከአካባቢ ህብረተሰብ ጋር አብሮ ነው ደሞ ሀምሳ ሀምሳ ፐርሰንት። አሁን ለምሳሌ ዶሎ አዶ ላይ የጀመርነው አንድ ኤግዛምፕል፣ ምሳሌ ልንገርህ። በዶሎ አዶ አንድ አንድ ሺህ ሄክታር ላይ አስር ሺህ ሄክታር እንትን የተጨማሪ ያለ አንድ ሺህ ሄክታር ላይ አሁን ኦልሬዲ ተጀምሯል የእርሻ ስራው ማለት ነው። ግማሽ ግማሽ ሄክታር መሬት እንሰጣቸዋለን። የመስኖ በመስኖ ዴቨሎፕ ያደረገ መሬት ማለት ነው እና ግማሽ ሄክታር ለስደተኛ ግማሽ ሄክታር ለአካባቢ ሰው እንሰጣለን። እና ያመርታሉ፣ በጋራ ያመርታሉ፣ ይጠቀማሉ በጣም በከፍተኛ ሁኔታ ትስስራቸው የሚገርምህ ነገር በአንድና በሁለት ዓመት ጊዜ ውስጥ አስገራሚ የሆነ ትስስር ነው ሊፈጠር የቻለው። ምክንያቱም የአካባቢው ህብረተሰብ በስደተኛው በመጣው ሪሶርስ በመጠቀም በገነባ ነው የመስኖ እርሻ ተጠቃሚ ሆኗል። ስደተኛው ስደተኛው ደግሞ ከሎካል ህብረተሰቡ ባገኘው ውሀና መሬት ተጠቅሞ ከተረጅነትና ከተጋላጭነት ከድህነት ወጥቶ ነው። ያለው ስለዚህ ሁለቱም ዊን ዊን የሆነ ሲቹዌሽን ነው። እንደዚህ አይነት እስኪሞችን ነው ምንፈልገው። ፈልገው አሁን ያሰብ ናቸው። ብዙ ፕሮግራሞች አሉ። ለምሳሌ አንድ ስድስት ፕሮግራሞች አሉ። አሁን ይሄ ፕሮግራም ሪሶርሶችን ውስን ሀብትን ከመሻማት አንጻር በአገሬው ላይ ተጽዕኖ ያሳድራል የሚሉ አስተያየቶችም ይሰነዘራሉ። እነዚህን ሁለቱን እንዴት ነው አስታርቆ መሄድ የሚቻለው? በአንድ በኩል መንግስት ለዜጎቹ የስራ እድል ለመፍጠር እየሰራው ነው የሚለውን፣ በሌላ በኩል ደግሞ እነዚህ ከውጭ ሀገራት የመጡ የጎረቤት ሀገራት ስደተኞችንም ከህብረተሰቡ ጋር ተቀላቅለው እንዲኖሩ የስራ እድል እንዲያገኙ ትምህርት እድል እንዲያገኙ የማድረጉን ሂደት ማለት ነው። እስክንድር ይኸውልህ ምን መሰለህ፣ የስደተኛ ጉዳይ የኢትዮጵያ መንግስት ብቻ ጉዳይ አይደለም። ስደተኛ ዋንስ ቦርደር ሲሻገር የዓለም አቀፍ ብረተሰሩ የኛም ሎካል ህብረተሰብ ህብረተሰብ በጋራ ተጠቃሚ የሚያደርግ እንጂ የሚያደርግ እንጂ የእኛም ሪሶርስ የሚሻማ ነገር ተደርጎ መወሰድ የለበትም። አንዱ ይሄ ነው ያሉበት እና ያሉበት እና በጋራ የሚሰራ ስራ ነው እንጂ እኛ ብቻችን የምንሰራው ስራ እንዳልሆነ ከግንዛቤ ቢገባ ጥሩ ነው። ሰሞኑን በኢትዮጵያ ይፋ የተደረገው የተቀናጀ የስደተኞች ምላሽ ማዕቀፍ የስደተኞችን አያያዝ በከፍተኛ ሁኔታ እንደሚያሻሽል የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን እና የኢትዮጵያ መንግስት አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ heow jigjiga heow goday heow qabridahar heow dhagax buur heow diridhabe heow himila vwaaad dhegaysanasaan ain v a የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ እንግዳችን ነው የምናልፈው። የዛሬው የጋቢና እንግዳችን ዳንኤል ገብረ ማርያም ይባላል። በካናዳ ሀገር የሚኖሩ ወጣት ሰዎች መካከል አንዱ ነው። መዝናኛ የተባለ መጽሔት ያሳትማል። ዲጂታል ህትመት በተስፋፋበት ዘመን የመጽሔት ህትመት ስራ እንዴት ተለውጧል? ከሱራፌል ሽፈራው ጋር ባደረገው የጋቢና ቆይታ ያብራራልናል። ስሜ ዳንኤል ገብረማርያም ይባላል። የመዝናኛ መጽሄት ዋና አዘጋጅ ነኝ እና ይህንን መጽሄት ካቋቋሙት ሰዎች መካከል አንዱ ነኝ። በኖርዝ አሜሪካ ላይ የሚታተም በማህበራዊ ጉዳዮች ላይ የሚያተኩር የመዝናኛና የቤተሰብ መጽሄት ነው። የመዝናኛ መጽሄት ላይ ህብረተሰቡን ሊያስተምሩ ይችላሉ የምንላቸው ኢሹዎች ላይ፣ በጤና ላይ፣ በስፖርት በማህበራዊ ጉዳዮች ላይ የሚዳስሱ የተለያዩ ጽሁፎችን ከተለያዩ ጋዜጠኞች ጋር በመተባበር ይህንን መጽሄት ላለፉት አንድ አመታት በማዘጋጀት ላይ እንገኛለን። ስለዚህ ሙሉ በሙሉ ስ መቱ ካናዳ ነው እንቅስቃሴው ካናዳ ነው ያለው ካናዳ ና እንዲሁም ደግሞ በአሜሪካ የተለያዩ ከተሞች በሎስ አንጀለስ፣ በሳን ፍራንሲስኮ፣ ሳኖዜ እንዲሁም በዲሲ ይህንን መጽሄት በማሰራጨት ላይ እንገኛለን። ብዙ ስርጭቱ ግን በካናዳ በሚገኙ ትልልቅ ከተሞች በቶሮንቶ፣ በካልገሪ፣ በቫንኩቨር ና በኤድመንተን መጽሄታችን እናሰራጫለን። አሁን እኔ የመጣሁበትም ዋና አላማ ይህንን መጽሄት ወደ ኖርዝ አሜሪካ ትልልቅ ከተሞች ወደ ለማስገባት በማሰብ ነው። የተለያዩ እንግዶችንም አግኝቼ እነሱንም ኢንተርቪው አድርግ ያለው ለዛ አላማ ነው ወደዚህ መጣ ነው። በዚህ ዲ ሰላም አለም ላይ እንግዲህ የህትመት ውጤት ነው ይዛ የመጣውና ምን ለውጥ አመጣለሁ ብለህ ታስባለህ? ለውጥ አመጣለሁ ብዬ ማስበው አንድ እዚህ ሀገር የሚወለዱ ልጆች በራሳቸው ቋንቋ የሆነ ነገር እያነበቡ የራሳችን ቋንቋ አለን፣ የራሳችን ባህል አለን የሚለውን ነገር እያነበቡ እንዲማሩ ያደርጋል። ፕላስ መጽሄታችን ደግሞ የዲጂታል ቨርሽንም አለው። የራሳችን ዌብሳይት አለን። የፌስቡክ ፔጅ አለን። ከ25 ሺህ በላይ ተከታዮች አሉን። በፌስቡክ፣ በኢንስታግራም አለን እና በነዛ አንትኖች ላይ ትልልቅ አንባቢያዎች አሉን። የተለያዩ ወቅታዊ ጉዳዮችን የሚያስተምሩና የሚያዝናኑ ጉዳዮችን በየጊዜው አፕዴት በማድረግ በኦንላይን ቨርዥን ላይም እንገኛለን ማለት ነው። ስለዚህ የህትመት በህትመት መገኘቱ ማንም ሰው ወደ አበሻ ሬስቶራንት በሚሄድበት ጊዜ ወደ አበሻ ሱቆች በሚሄድበት ጊዜ በራሱ ቋንቋ የታተመ ነገር በሚያገኝበት ጊዜ በጣም ይደሰታል። ስለዚህ ያንን ነገር ደግሞ ቤቱ ውስጥ ቁጭ አድርጎ በየጊዜው በሚሄድበት ጊዜ፣ ቡና በሚጠጣበት ጊዜ እንዲያነቦ የሚያደርግ አስተዋጽኦ ይኖረዋል ብለን እናስባለን። ምን ምን አይነት ቻሌንጆች በዚህ መንገዳችሁ ላይ ያጋጥማቸዋል? የሚያጋጥመን ችግሮች አንደኛው የህትመት ዋጋ በጣም ውድ ነው ይህንን የህትመት ዋጋ የምንሸፍነው ራሳችን ከኪሳችን በማውጣትና እንዲሁም አንዳንድ ከማስታወቂያዎች በምናገኘው ወጪ ነው ግን የህትመት ዋጋ በጣም ውድ ነው መጽሄቱን በነጻ ነው የምናድለው ምክንያቱም ሰው በነጻ መጽሄቱን በሚያገኝበት ጊዜ በቀላሉ ሊያነበው ይችላል ብለን ስለምናስብ በነጻ ነው የምናድለውና ወጪ ይኖርብናል ፕላስ ይህንን ስራ ሙሉ ስራ አለን። እንደ ሁለተኛ ስራ አድርገን ስለምንሰራው የጊዜ እጥረት ይኖርብናል። ከዚህ በተጨማሪም ደግሞ የፋይናንሻል አንዳንድ ይህንን ነገር ራሳችን ደግፈን ስለምንሰራው አንዳንድ ይህንን የሚደግፉ ሰዎች አላማችንን የሚያከብሩ ሰዎች እንዲተባበሩን በዚህ አጋጣሚ መግለጽ እፈልጋለሁ። ኢትዮጵያ ውስጥስ ለማከፋፈል አስባቸዋል? እቅድ አላቸው? ወደ ኢትዮጵያም ለመስፋፋት ወይስ በዚሁ በኖርዝ አሜሪካ ብቻ ነው የምትቀጥሉት? ወደ ኢትዮጵያም ለመስፋፋት ገበያውንም ለማጥናት ወደ ኢትዮጵያ ሄደን ነበረ። የመዝናኛ መጽሄቶች እዛ ያለውን የመዝናኛ መጽሄቶችም ለማጥናት ሞክረናል፣ ለማየት ሞክረናል እና ወደ ኢትዮጵያም ገበያ ውስጥ እንቀላቀላለን በቅርቡ ብለን እናስባለን። አሁን ግን መጀመሪያ ፎከስ ያደረግነው እዚህ ኖርዝ አሜሪካ ውስጥ ወይንም ደግሞ በአውሮፓ ውስጥ በውጭ ሀገር የሚኖሩ አንባቢዎቻችን ላይ ትኩረት በማድረግ ከዛ በኋላ በደንብ መጽሄታችን እያደገ በሚሄድበት ጊዜ ወደ ኢትዮጵያ መግባት እቅድ አለን። በጣም እናመሰግናለን ወደዚህ መጥተህ ያለህን ነገር ስላካፈልከን። እንግዲህ መልካም ድል እመኝላለሁ። እኔም በጣም አመሰግናለሁ ዲጄ ፋቱ። መልካም ሱራፌል ሽፈራውና እንግዳውን እናመሰግናለን። አሁን ደግሞ ወደ ዚምባብዌ እንሂድ። እዛ የወጣቶች ታሪክ ይዘናል። አዲሱ የዚምባብዌ ፕሬዚዳንት ኤመርሰን ምናንጓጓ የሀገሪቱን ምጣኔ ሀብት ለማንሰራራት ግንባር ቀደም ስራቸው እንደሆነ ተናግረዋል። ቀጣዩ ዘገባ ወጣቶችን በስራ ለማሰማራት ያሉ ፈተናዎችና እድሎችን ይመረምራል። ዚምባብዌ ብቃት ያላቸው የተማሩ ወጣቶች እጥረት የለባትም። ይህንን የተማረ ሰው ኃይል በስራ ላይ ለማዋል ግን የስራ ስምሪትና አዳዲስ የስራ እድሎችን እጥረት ከፊቷ ተጋርጦባታል። እናም አዲሱ መንግስት ይህንን ይቀይራል የሚል ከፍተኛ ተስፋ ጥለዋል ወጣቶቹ። ባልደረባችን አኒታ ፓውል በሐራሬ ቆይታዋ ያነጋገራቻቸው ወጣቶች አዲሱ የሀገሪቱ ፕሬዚዳንት የገቡትን ቃል እንደሚተገብሩና ወጣቶችን በመንግስት አመራር ቦታዎች ተሳትፎ እንዲኖራቸው መንገድ እንደሚያመቻቹላቸው ያላቸውን ተስፋ ገልጸዋል። መስታወት አድረገው ዝርዝሩን ይዛለች። የ23 ዓመቱ ወጣት ኢኖሰንት ካጎዶራ በፖለቲካ ሳይንስ ዲግሪ ተመርቋል። በዚምባብዌ ለወጣት ስራ ፈት ቁጥር ማሻቀብ ተጠያቂ በተደረጉት በቅርቡ ከስልጣን የወረዱት የሮቤርቱ ሙጋቤ ዘመን የዩኒቨርሲቲ ትምህርቱን አጠናቆ ስራ የማግኘት እድል ካላገኙት በርካታ ወጣቶች መካከል አንዱ ነው። እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከዩኒቨርሲቲ ከተመረቀ በኋላ በቀን ለ14 ሰዓታት የስልክ ቀፎዎችን በየአደባባዩ መሸጥ ስራ ላይ ነው የተሰማራው። አብረውት ይህን ስራ የሚሰሩ ጓደኞቹ ቆፍጣናው ምሁር በማለት ይጠሩታል። በቀን አስር ዶላር ቢሰራም አባቱን ለመርዳት እንኳ የሚያስችል ገንዘብ እንዳልሆነ ይናገራል። አባቴ ልጄ ዲግሪ ያለው ብሎ ሲናገር በጣም እያዘነ ነው። ልጄ በብቃት በሀገሩ ዚምባብዌ ትምህርቱን አጠናቋል። ግን ለእኔ የወር የምግብ ተቆራጭ እንኳን ማድረግ አይችልም ብሎ ለመናገር ለአን አንድ አባት በጣም ያሳቅቃል። አዲሱ ፕሬዝዳንት ኢመርሰን ማናንጋጓ የሀገሪቱን ምጣኔ ሀብት በማሳደግ ዙሪያና በትምህርት ዙሪያ እንዲሁም የከፍተኛ የትምህርት ተቋማት ተማሪዎችን በተመለከተ ከፍተኛ ለውጥ ለማምጣት እንደሚሰሩ ቃል ገብተዋል። ስልጣን በተረከቡ በመጀመሪያው ቀን የተማሪ መሪዎች በሀራሬ ለቀጣይ ዙር ለሚደረገው ምርጫ የተማሪዎች ድምፅን ቀድመው ለማሰባሰብ ጉባኤ ተቀምጠውም ነበር። ኦስታሎ ሲዚባ የተማሪዎች እንቅስቃሴ ላይ ይሳተፋል። አዲሱ መሪያችን ቃላቸውን ይፈጽማሉ ብለን እንጠብቃለን። እና ሁሉም ዜጋ ሁሉም ዜጋ ሁሉም ወጣት ቃላቸውን ወደ ተግባር ሲለወጥ ለማየት በጉጉት እየተጠባበቀ ነው። ተማሪዎች በአዲስ መሪ ላይ ተስፋ ሰንቀዋል። የቀድሞ መሪ ሮበርት ሙጋቤን የሚያስረሱ ነባር አስተሳሰብን ለመለወጥና የወደፊት ራዕያቸው ላይ የሚያተኩር መሪ እንዲሆኑላቸው እንደሚፈልጉ ነው የሚናገሩት። ናይሽ ቾጋ በሳይኮሎጂ ወይም በስነ አእምሮ ምርምር የዩኒቨርስቲ ትምህርቷን ያጠናቃለች። ትሰማቸዋለ በአብዛኛው ንግግራቸው ነጻ የማውጣት ትግላቸው ላይ ነው የሚያተኩሩት። የሰሩትን አደንቃለሁ በእውነት ነገር ግን አሁን ከዚህ አስተሳሰባቸው የሚርቁበት ጊዜ ነው። እንዲህ ያለው አስተሳሰብ አሁን ላለው የዓለማችን እውነታ የሚመጥን አይደለም። ናዴኔ ማስኪዋ የፖለቲካ ሳይንስ ትምህርቷን አጠናቃለች። እኛ ተስፋችን ለአዲስ ለውጥ የተነሳ መንግስት እንዲኖረን ነው። እናም ነገሮች በሂደት ይስተካከላሉ። ወጣቶች ለአመታት ወደፊት ሳይሆን ወደ ኋላ መጓዛቸው በዚምባብዌ ዋናው አሳሳቢ ጉዳይ ነው። የ16 ዓመቱ ካምቡሩ በሐራሬ አውራ ጎዳናዎች ላይ እያንዳንዳቸው 11 ዶላር የሚያወጡ ጫማዎችን በመሸጥ ይተዳደራል። የትምህርት ቤት ክፍያን የመክፈል አቅም ቢኖረው ኖሮ በህይወቱ የተሻለ ነገር ማድረግ እንደሚችል ይናገራል። I think I'm talented in politics. እኔ ፖለቲካ ነበር ማጥ እኔ ፖለቲካ ነበር ማጥናት የምፈልገው የፖለቲካ ተሰጦም ያለኝ ይመስለኛል። ማናን ጋግዋ የምጣኔ ሀብት ላይ ቅድሚያ ይሰጣሉ። በቃላቸው መሰረት እቅዱ ተግባራዊ ከሆነ እንደ ኢኖሰንት ኦስታሎስ ናይሻ ናዴኔና አድቮኬትን የመሳሰሉት ወጣቶች የወደፊት ሕይወት ይለወጣል። እናም በሚሊየን የሚቆጠረው የዚምባብዌ ወጣት ትኩስ ጉልበትና ተሰጥኦ ስራ ላይ የመዋል እድሉን ያገኛል የሚል ተስፋ በሁሉም ዜጎች ልብ ውስጥ ተሰንቋል። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ወደ መጨረሻው ዘገባችን ስናልፍ አሜሪካውያንን በሀገራቸው ሰርቼ በልጽጌ አለሁና ውለታቸውን መክፈል ይገባኛል ይላሉ ትውልደ ቬትናሙ ስደተኛ ባለ ቢሊዮን ዶላር ከበርቴና በጎ አድራጊ የቪኦኤዋ ኤሊዛቤት ሊ ከሳንሆዜ ያጠናቀረችውን ዘገባ ቆንጅታ ይዛለች። ቬትናማዊው ስደተኛ ወደ ዩናይትድ ስቴትስ ከመጡ በኋላ የነበራቸው የመጀመሪያ ተሞክሯቸው አብዛኛው የውጭ ሀገር ሰው ከሚገጥመው የተለየ አይደለም። ቤተሰባቸውን ለመደገፍ የተለያዩ ስራዎችን ሰርተዋል። ጋዜጣ ማከፋፈል በሰዓት አንድ ዶላር ከ25 ሳንቲም እየተከፈሉም ሰርተዋል። ከዚያ በኋላ ነው እያደጉ እያደጉ ሄደው ቀስ ብለው የደም ምርመራ ኩባንያ ባለቤት የሆኑት ኩባንያቸውን አስፋፍተው ቻይና ውስጥን በመክፈት ዛሬ ባለብዙ ቢሊዮን ዶላር ቱጃር ሊሆኑ በቅተዋል። በቅርቡ ለርዕሰ ዜናነት ያበቃቸው ዩናይትድ ስቴትስ ውስጥ በየአካባቢው ከደረሰው የጎርፍ መጥለቅለቅ አደጋ በኋላ ለሰለባዎች ያደረጉት እርዳታ ነው። ጡረታ ላይ የሚገኙት ሳን ትራንግና ባለቤታቸው የካሊፎርኒያ ሳን ሆዜ ነዋሪዎች ናቸው። ባልና ሚስቱ ጎርፍ ከመኖሪያቸው ካፈናቀላቸው ስምንት ወር አለፈ። የጎርፉ ውሃ ከሁለት ቀናት በኋላ ቀንሶ ወደ ቤቴ ስመጣ ሁሉ ነገር ተበላሽቶ አገኘሁት እንዴት ልሆን ነው ብዬ በጣም አዘንኩ ሥራም ስለማር ሠራ እንዴት እንደምኖር አላውቅም ኤሊዛቤት ኦሬንዶዶና ቤተሰባቸው ጎርፍ ከሞቀ ቤታቸው አስወጡቷቸው ሁለት ወር ቆይተው ነው የተመለሱት በጣም ያሳዝናል። አሁን ምንም ነገር የለንም። ሰፈሩ በጎርፍ እንዳለ ተጥለቅልቆ ነበር። አብዛኞቹ ነዋሪዎችም ዝቅተኛ ገቢ ያላቸው የቪየትናም ወይም የተለያዩ የላቲን አሜሪካ ሀገሮች ተወላጆች ናቸው። ወደ አስራ አራት ሺህ የሳንሆዜ ነዋሪ በጎርፍ ምክንያት ለቆ መውጣት ነበረበት ከቀየው አንድ ቀን የከተማዋ ከንቲባ ጥሩ ዜና የያዘ ስልክ ይደወልላቸዋል። ከማ ቅድም ባለብዙ ቢሊዮን ዶላር ቱጃር ናቸው ካልናችሁ ከኪዩ ሁዋንግ አምስት ሚሊዮን ዶላር አወጣለሁ አሉን። ግልጽ ያለ ግብ ነው የነበራቸው። እኛም ልክ የፈለግ ነው። ያን ነበር ከልገሳው ጋር የተቆራኘ ምንም ነገር አልነበረበትም። ገንዘቡ እንዳለ ለሰለባዎቹ እንዲሄድ ነው የተደረገው። የሳን ሆዜ ከንቲባ ሳም ሊካርዶ ናቸው። ኪዩ ህዋንግ ሃሪኬን ሃርቪ የሚባለው ኃይለኛ የባህር ማዕበልና ጎርፍ ለመታት የቴክሳሷ ሂውስተን ከተማ ነዋሪዎችም የሚውል እርዳታ ለግሰዋል። ዩናይትድ ስቴትስ ላደረገችልን ውለታ ማመስገን ይገባናል። ሕዝቡንም አገሩ መጥተን ስኬት እንድናገኝ ፈቅዶ ውለታ ውሎልናል። አሁን ደግሞ ብድር መመለስ አለብን። ሂዊ ሁዋንግ ከቪየትናም ጦርነት በኋላ ነው በስደት ከነቤተሰባቸው ወደ ዩናይትድ ስቴትስ መጥተው ሎስ አንጀለስ ከተማ ውስጥ የሰፈሩት ቪ ቪየትናም ሳለን ሁሉ ነገር ነበረን። ሆቴል ነበረኝ፣ መኪና ነበረኝ፣ ቤት የመሳሰለ ሁሉ። ስወጣ ግን ምንም አልነበረኝም። በቃ ሁኔታውን ተቀብለን ለመኖር መፍጨርጨር የግድ ነው። ኪዩህዋንግ በሰዓት 1 ዶላር ከ25 ሳንቲም እየተከፈላቸው አበት ላብስ የሚባል ኩባንያ ውስጥ ሰርተዋል። ከዚያ ቀስ በቀስ የራሳቸውን የድም ምርመራ ኩባንያ ከፈቱ። ዛሬ በዩናይትድ ስቴትስ በተለያዩ አካባቢዎች አስራ አንድ ማዕከሎች አሏቸው። ስራቸውን አስፋፍተውም ቻይና፣ ሻንጋይ ከተማ ውስጥ እርሳቸው ዋናው ባለድርሻ ባለሀብት የሆኑበት አንድ የምርመራ ማዕከል ከፍተዋል። በየቦታው ፉክክር ይገጥመናል። የእኛ አቅርቦት መጥፎ እንደሆነ አድርገው ይናገራሉ። በጣም ነው የሚያስጠላኝ፣ እንዲህ ያለው የስም ማጥፋት ተግባር በጣም መጥፎ ነው። ስለዚህ ፊቴን ወደ ሌላ አይነት የንግድ ስራ ዞር እያደረግኩ ነኝ ብለዋል። ለጎርፍ ሰለባዎች እንዳደረጉት ሁሉ ማህበረሰቦችን መርዳታቸውን እንደሚቀጥሉም ነው የሚናገሩት። የካቶሊካዊ በጎ አድራጎት ሚስዮን ተጠሪ ሊንዚ ካልድዌል ስለ እርዳታቸው እንዲህ ሲሉ ያመሰግኗቸዋል Uh, funding for car donations, for car repairs, for, የሰጡንን ገንዘብ ለጎርፉ ሰለባዎች ለመኪና መግዣ ወይም ማስጠገኛ ለቤት ቁሳቁስ መግዣም ጭምር ረዳንበት ሳንግ ትራንግ በተሰጣቸው እርዳታ መኪና መግዛት እንደቻሉ ና ማህበረሰቡን በተሰማሩበት የሙዚቃ ሙያ ማገልገላቸውን እንዲቀጥሉ የጠቀማቸው መሆኑን ይናገራሉ የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል። ሄኖክ፣ አዎ አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ ሁልጊዜ እንቀበላለን። ትዊተር ላይም እንደዚሁም በፌስቡክ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድረሱን። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸ ነው። እኔ መስታወት አራጋው እንደዚሁም ሄኖክ ሰማእግዜርን። ዝግጅታችንን በቴክኒክ ያቀነባበረልን ታላቁ ፋሲል ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። እስከምንገናኝ መልካምሽ መልካምሽ።